ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሀዋሳ ለሁለቱ ድዋል ካፒታል ሆና እንድታገለግል የተስማሙት ማለት ነው። ይህንንም በአብላጫ ድምፅ ነው የጸደቀው። ወደ መቶ ስልሳ ስምንት ድጋፍ ባልተሳሳት ወደ አምሳ አምስት መሰለኝ ተቃውሞ ከሬፈረንደሙ በኋላ እንዲሁም ፖለቲካል ሶሉሽን ሰልፍ እየተገኘው ነው ማለት የምንችለው የአዲስ አበባ ዩኒቨርሲቲው የመካነ ጥናት ኮሌጅ ረዳት ፕሮፌሰር ዶክተር ሽፈራው ሙለታ ናቸው። በሲዳማ ሕዝብ ውሳኔ ጥያቄ ምንነትና አንድምታ ዙሪያ ከአድማጭ ለቀረቡ ጥያቄዎች መልስ ይሰጣሉ። ሙሉ ቅንብሩ ዜናውን ተከትሎ ይቀርባል። የፕሮግራሙ ተከታታዮች በጉጉት የምትጠባበቁት ዘውትር በዚህ ሰዓት በደሳ ላይ መኮንን ተዘጋጅተው የሚቀርበው የሙዚቃ ቃናም ከሳምንቱ ምርጥ ምርጥ የእንግሊዝኛ ዜማዎች ጋር ሊያማሸን በመጠባበቅ ላይ ይገኛል ይገኛል። ሰላም ጤና ያስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች፣ ከቅዳሜ ጥቅምት 29 2012 ዓ ም ምሽት ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። ንጉሡ ታምሬ ፕሮግራሙን ያቀናብርልናል። አሁን ወደ ቀዳሚው የሰዓቱ የዓለም ዜና ጤና ይስጥልኝ ክቡራትና ክቡራን አድማጮች እንደምናመሻችሁ። ዜናውን የማሰማችሁ ሶሎሞን አባተ ነኝ። ሙስሊም ምዕመናን ኤድ ሙባረክ እንኳን ለነቢዩ መሐመድ ልደት አደረሳችሁ። አንድ መቶ አንድ ሺህ አራት መቶ ዘጠና አራተኛው የነቢዩ መሐመድ ልደት ዛሬ በመላው ዓለም ተከብሯል። በኢትዮጵያ በአንድ መስጅድ ተገኝቶ የነበረው ሪፖርተራችን መስፍን አራጌን አግኝቸዋለሁ ማምሻውን ምን እንደሚመስል የዚህ በዓል አከባበር ያጫውተናል። እንደምን አመሸህ መስፍን። እንደምን አመሻችሁ ሰለሞን። እግዚአብሔር ይመስገን። እስቲ ስለ ዛሬ ውሎህ ትንሽ አጫውትን። እንዴት ነበረ የበዓሉ አከባበር? እንግዲህ የነብዩ መሐመድ ልደት ወይም መውሊድ አንድ ሺ አራት መቶ ዘጠና አራተኛው ማለት ነው በደቡብ ወሎና በአማራ ክልል በተለያዩ አካባቢዎች በደማቅ ሁኔታ ሲከበር ቆይቷል። በተለይ የኛ ትኩረት መካከል የነበረው ከደሴ አምሳ ኪሎ ሜትር ገደማ አልብኮ ወረዳ ጀማ ንጉስ መስጊድ አካባቢ ነበረ። እዚያ ቦታ ላይ በደማቅ ስነ ስርዓት ነው እየተከበረ ያለው። እየተከበረ ያለው ያልኩበት ሁኔታ ምክንያት በአብስላላ አለቀ ነው ጀማ ነጉስ የእምነቱ ተከታዮች አንዳንድ የታሪክ ምሁራን ታሪክን አጣቅሰው እንደሚገልጹት ኢትዮጵያ ውስጥ ለመጀመሪያ ጊዜ መውሊድ የተከበረበት ቦታ ነው። መስጊዱ በአስራ ሰባት አምሳ ስድስት ዓመተ ምህረት በሀጂ ሰይድ ሙጃሂዱ ነው መስጊዱ የተመሰረተው። እንግዲህ መስጊዱን የሚያስተዳድሩት አሁን ድረስ የመስራቹ ሀጂ ሰይድ ሙጃሂዱ የዘር ሀረጎች ናቸው። በዚህ ቦታ በጣም በደማቅ ሁኔታ ነበረ ሲከበር የነበረው በተለይ ከመቶ ሺህ የሚበልቁ የእምነቱ ተከታዮች ዝያራ ወይም ደግሞ ምስጋና ሰላምታ ልንለው እንችላለን ሲያደርጉ ነበረ እጅግ በጣም ደማቅ በሆነ ሁኔታ ነው እየተከናወነ ያለው ሰለሞን ከሌሎችም አካባቢዎች የመጡ እንግዶች አሉ ብለሃል አማንያን አሉ ብለሃል እዛ ቦታ ላይ እና ከየት ከየት የሆን የመጡት አዎ፣ እንግዲህ እኔ በዚያ በዓል ላይ ተገኘች በዓሉን ለየት ከሚያደርገ ገጽታ ብመሰለትነኛ በዓሉ ለሶስት ቀናት ነው የሚከበረው። የመጀመሪያው ዋቴማ የሚባለው ወይም ደግሞ ከበዓሉ በፊት የሚገጠው ነው። ሁለተኛ የዋናው የበዓሉ ዕለት የሚከበረበት ነው። ሶስተኛ የስዕለት የመሳሉ የተሳሉ ሰዎች የደረሰላቸውን የሚያስገቡበት፣ የሚመኙ ሰዎች ደግሞ ለመጪው ዓመት አሳካልን ብለው ስዕለት የሚገቡበት ቀን ነው። ይህንን የአካባቢው ሰዎች ራምሳ አወልና ክትሚያ በሚል መጠሪያ ነው የሚጠሩት። እንግዲህ በትን ስፍራ በዕለቱ በጣም ቀልቤን የገዛው ወይም ደግሞ ልዩ ነገር የነበረው ነገር የክርስትና እምነት ተከታዮች ከሙስሊም ወንድምና እህቶቻቸው ጋር በመሆን በዓሉን ሲያከብሩ መመልከት በጣም የሚደንቅ ነበረ። በነገራችን ላይ የእምነቱ ተከታዮች ወይም የክርስትና እምነት ተከታዮች ሌላ የምግብ ተዘጋጅቶላቸው በሙስሊም ወንድሞቻቸው ማለት ነው የምግብ አቅርቦት ችግር እንዳይከሰትባቸው ሲያደርጉ የነበረው ነው። ሁለተኛው በጣም ሌላው ኢትዮጵያ ካፕታን የተደነቁበት ነገር ተወላጅነታቸው የመካከለኛው ምስራቅ ወይም የአረብ ሀገራት የሆኑ ዜጎች ታደመውበታል። ከዚህ ባሻገር ለመጀመሪያ ጊዜ ያው እንግዲህ በኢትዮጵያና በኤርትራ የተፈጠረውን የሰላም ስምምነት መሰረት አድርገው አካባቢው ላይ የተገኙ የኤርትራያንም ዜጎች ያገኙበት ሁኔታ አለ። ሌላ ኢትዮጵያ ብሔር ብሔረሰቦች የታሪክ ማዕከል መሆኗን የሚያሳየው በእድሜ በጾታ በብሔር ሳይላዩ በዓሉን ያከበሩበት ሁሉም የሁሉም አካባቢ ቤቶች ወይም የሁሉም አካባቢ ሰዎች የታደሙበት በዓል ነበረ፣ ሰለሞን ማለት ይችላል። መልካም መስፍን፣ እንግዲህ አመሰግናለሁ። እዛው ነው ያለኸው። እንደገለጽክልኝ በተከታታይ የሚካሄዱትን ስነ ስርዓቶች አካተህ ዘርዘር ያለ እና የሰዎችንም አስተያየቶች አካተተ ተዘገባህን ከሰሞኑ እንጠብቃለን። እንግዲህ እሺ በአሜሪካ ድምፅ ሬዲዮ ስም እንግዲህ የመላው ኢትዮጵያንና የሙስሊሙን ማህበረሰብ እንኳን ለነቢዩ መሐመድ ልደት ወይም መውሊድ አደረሳችሁ ማለት እንፈልጋለን። በቀጣይ ያው እንዳልከው ተከታታይ ችችሮችን ይዘንላቸው በዚህ ጉዳይ ላይ እንቀርባለን። መውሊድ ሙባረክ። መልካም ምሽት። እሺ እሺ። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ አንጦኒዮስን ጨምሮ የህሊና እስረኞች ናቸው ያሏቸውን ሌሎችም የእምነትና የፖለቲካ እስረኞችን የኤርትራ መንግሥት እንዲፈታ የጠየቁ በመቶዎች የሚቆጠሩ ኤርትራውያንና ኤርትራ አሜሪካውያን ዋሽንግተን ዲሲ ላይ ትናንት ተሰልፈዋል። የታሰርኩበትን ሰንሰለት አስታውሱ በሚል መሪ ቃል የተካሄደውን ሰልፍ ያስተባበረው የቤተ ክርስቲያኒቱ የሰሜን አሜሪካ ሀገረ ስብከት መሆኑን ከአስተባባሪዎቹ አንዱ የሆኑት ዲያቆን ዕቁበ ዘመደ ሰልፉን ተከታትሎ ለዘገበው ባልደረባይ ገብረ ገብረ መድህን ነግረውታል። በዚህ ዩናይትድ ስቴትስ ሲካሄድ በአይነቱ የመጀመሪያ በሆነው ሰልፍ ላይ የቀረቡትን ጥያቄዎች ለኤርትራ ኤምባሲና የዩናይትድ ስቴትስ የተወካዮች ምክር ቤት ማስገባታቸውን አስተባባሪዎቹ ገልጸዋል። ዘጠና አራት ዓመት ዕድሜያቸው ላይ የሚገኙት የኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሦስተኛው ፓትርያርክ ብፁዕ ወቅዱስ አቡነ አንቶኒዮስ ላለፉት አስራ አራት ዓመታት ህጋዊነት በሌለው ሁኔታ በቁም እስርና በበሽታዎች እንዲሰቃዩ ተደርገዋል ሲሉ በሰልፉ ላይ የተገኙ የእምነቱ አባቶች ተናግረዋል። ዋሽንግተን ዲሲ ከሚገኘው የኤርትራ ኤምባሲ ምላሽ ወይም አስተያየት ለማግኘት ያደረገው ጥረት እንዳልተሳካ ገብረ አክሏል ተከትሎ ዘግቧል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አግባብ ያልሆነ የስልክ ልውውጥ ከዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ጋር አድርገዋል ብሎ ሹክ ያለው ውስጥ አዋቂ ከሪፐብሊካኖች ለሚቀርቡለት ጥያቄዎች የጽሑፍ መልስ ለመስጠት ዝግጁ መሆኑን ጠበቃው አስታውቀዋል። በፕሬዚደንቱ ላይ የሚካሄደው የተወካዮች ምክር ቤቱ ምርመራ የፊታችን ሳምንት በይፋ መደመጥ እንደሚጀምር ተገልጿል። የሊባኖስ ፕሬዚደንት ሚሸል አውንስ ስልጣን እንዲለቁ የጠየቁ ሰልፈኞች ዛሬ ቤይሩት ላይ ወጥተዋል። ተቃውሞው ጠቅላይ ሚኒስትሩ ስልጣን በፈቃዳቸው እንዲለቁ አስገድዷቸዋል። የቤይሩቱ የተቃውሞ ሰልፍ ለፕሬዝደንቱ ድጋፍ የሰጡ ዜጎችን ሰልፍ ተከትሎ የወጣ መሆኑ ተገልጿል። የዜናው ሰዓት አበቃ። ለቀሪ ዝግጅቶች ወደ አሉላ እመልሳችሁ። አድማጮች የምትከታተሉት በ22 በ25 ና በ30 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍ ኤም 94.3 ና እንዲሁም በናይል ሳት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪ የንጉሡ ታምሬ ነው። የሰዓቱን የዓለም ዜና ነበር ያደመጣችሁት። አሁን በቀጥታ ወደ ቀዳሚው ቅንብር ልውሰዳችሁ። በሲዳማ ክልላዊ አስተዳደርነት ጥያቄ ህዝበ ውሳኔ የፊታችን ህዳር አስር ይካሄዳል። ለመሆኑ በኢትዮጵያ ክልል ለመሆን መስፈርቱ ምን ይሆን? በህዝበ ውሳኔው ሲዳማ ክልል ብትሆን፣ በዚህ ምክንያት ሕገ መንግሥቱ መሻሻል ይኖርበት ይሆን? ከሌሎች የክልሉ ዞኖች ጋር የሚኖራት ግንኙነትስ እንዴት ይሆናል? የአዋሳ ከተማ ጣስ በሚሉና ሌሎች ተያያዥ የአድማጮች ጥያቄዎች መነሻነት ትላንት የጀመረው ለጥያቄው መልስ ነው። ቀዳሚው የአዲስ አበባ ዩኒቨርሲቲው የመካነ ጥናት ኮሌጅ ረዳት ፕሮፌሰር ዶክተር ሽፈራው ሙለታ ለጥያቄዎቹ መልስ ይሰጣሉ። አዘጋጅና አቅራቢ ትዝታ በላቸው ናት። ክፍል ሁለት እንዲህ ተሰናድተዋል። አመሰግናለሁ አሉላ። የጥያቄው መልስ ዝግጅታችንን ትላንት ካቆምንበት እንቀጥላለን። የትላንቱን ጥያቄ ደግማለው። መኩሪያ ግርማ የተባሉ አድማጫችን ናቸው ጥያቄውን የላኩልን። ለመሆኑ ክልል ሲኮን ምንድን ነው ጥቅሙ ምንድንስ ነው ጉዳቱ? ብሎ ማሰብ ያስፈልጋል። ጥቂት ቡድኖችና ግለሰቦች ለራሳቸው ጥቅም ሲሉ የዛሬ 28 ዓመት ኢትዮጵያን በክልል ከፋፍለው ራሳቸው ተጠቀሙ እንጂ ለዜጎች ወይንም ለመጡበት ማህበረሰብ ያደረጉት ነገር የለም። ኬሳቸውን በማደለብ በውጭና በአገር ውስጥ በሶስትና በአራት ሰው ስም ፎቆች ደርድረው አለሁልህ ይሉታል። ታዲያ የተቀሩት ምን ይማሩ? ያንኑ ለማራመድ እንጂ ሌላ የተሻለ አስተሳሰብ ይዘው አይደለም፣ ይላሉ አቶ መኩሪያ። ዶክተር ሽፈራው ይሄ አሁን እንግዲህ ህገ መንግስት ተያይዘው የሚነሱ ጥያቄዎች ነው። ይህንን ጥያቄዎች እኛም ብዙ ጊዜ እንሰማለን። በሀገር አቀፍ ደረጃ ያለውን ህገ መንግስት የሚቀበሉና የማይቀበሉ ወገኖች አሉ። ይሄ ሊፈታ የሚችል ህገ መንግስቱ የራሱ የሆኑ ድክመቶች የሉም የሚል መከራከሪያ አላቀርብም እኔ። ነገር ግን አሁን ባለንበት ሁኔታ ገዢያችን ሆነ ያለው ይህ ህገ መንግስት ስለሆነ በዚህ በህገ መንግስቱ በተቀመጡት ሁኔታ ውስጥ የሲዳማ ጥያቄ እየሄደ ያለው ህገ መንግስቱ እስኪቀየር መጠበቅ አለመጠበቅ የሚል እንደተጠበቁ ሆነው ማለት ነው። በሲዳማ በኩል ያለው ጥያቄው ማንም የሚጠይቀው ማንም የሚገፋው የተወሰኑ ቡድኖች አይደሉም። በነገራችን ላይ ለምሳሌ አንድ ሁለት ማሳያዎች ባሳይሽ፣ ሲዳማ ይህ የክልል ጥያቄ ዛሬ አይደለም የቀረበው ከዚህ በፊት ምናልባት የሚያስታውሱ ከሆነ ዘጠና አራት ላይ የሎቄ ማሳከር የሚባል ነበር። የክልል ጥያቄ ጠይቀ የወጡ ወጣቶች የተገደሉበት ማስታወሻ አለ። ሰባት አመተ ምህረት ምርጫው ላይ በነበረትን አንድ ትልቅ ክርክር ሲቀርብ የነበረ ሲዳመን የሚያክል ህዝብ እንዴት ክልል አልሆነም የሚል ነበር፣ ከኢህአዴግ ጋር በተቃርኖ የቆሙት ወገኖች የሚያቀርቡት የነበረው። ከዛም ተከትሎ በአስራ ዘጠኝ ዘጠና ሰባት ጥያቄ ቀርቦ ነበር ማለት ነው። አሁን በዚህኛው ሰዓት ሲቀርብ ምንድን ነው የተደረገው? በእያንዳንዱ ቀበሌ፣ በእያንዳንዱ በሲዳማ ውስጥ ባሉ ወረዳዎች በሙሉ ውይይቶች ተካሂደው ነበር ወደ ሶስት ነጥብ አንድ ሚሊየን ህዝብ ነው ክልል መሆን ይገባናል የሚል ፔቲሽን ፈርሞ ለዞኑ ካውንስል ያስገባው ማለት ነው። የዞኑ ምክር ቤት እነኚህን ሁሉ መሰረቶች አድርጎ ነው ጥያቄውን ለክልሉ ምክር ቤት ያቀረበውና ክልል መሆን የሚለው ጥያቄ ቡድኑ ሳይሆን የመላው ህዝቡ መሆኑን ከእነኚህ በቀበሌ ደረጃ ከተካሄዱት ህዝባዊ የምክክር ጉባኤዎች ቪዲዮዎቹ በሙሉ በቀላሉ ማየት ይቻላለን እና ብዙ ጊዜ በኢትዮጵያ ፖለቲክስ ውስጥ የሚነሳው ማንኛውም ውሳኔ ሴቶችን ያገለለነው ይባላል። በሲዳማ ሁኔታ ብናይ ግን ሴቶች ብቻ የወጡበት ወደ አንድ ሚሊዮን የሚደርስ ትልቅ ሰላማዊ ሰልፍ የተካሄደበትን የቅርብ ጊዜ ትዝታችን ነው። እሱንም በምናይበት ጊዜ ወንድ ሴት፣ ወጣት አዛውንት ሳይባል ፖለቲከኛ፣ ምሁራን ወይንም የነጋዴ የተወሰነ ክፍል ሳይባል ሁሉም ህብረተሰብ ክፍል ወጥቶ ሀሳቡን ሲያሰማበት የነበረ በመሆኑ በዚህ ሁኔታ የመላው የሲዳማ ህዝብ ጥያቄ እንደሆነ ማሳየት ይቻላል የሚል ነው የምላሽ እሺ በጣም ነው የማመሰግነው እንግዲህ ዶክተር ሽፈራው በታሪክም አሁን በቅርብ ጊዜም የሲዳማ ህዝብ ክልልነት ይገባኛል ብሎ ደጋግሞ ጥያቄ አቅርቧል የሚካሄደው ህዝበ ውሳኔ ለህዝቡ መልስ ለመስጠት ነው በትክክል አዎ ሌላ ጥያቄ ላቅርብ አቶ ጋዲሳ ፈየራ ምን ይላሉ ጥያቄው ለውጡ በሁለት እግር ከቆመና ምናልባትም ሪፎርሙ ሊተገብራቸው የሚችላቸውን የመንግስት አወቃቀሮችን ካዩ በኋላ ማቅረብ ሲቻል ለምን አሁን ማቅረብ አስፈለገ? ክልል የመሆን ጉዳይ ከተነሳ በክልሉ የሚኖሩ ሌሎች ብሔር ብሔረሰቦች ህዝቦች እጣፋንታቸው ምን ይሆን ይላሉ እና በህዝበ ውሳኔው አብሮነት ከተመረጠ መገንጠሉን የሚያበረታቱ እሊቶች በእርግጥ ለመቀበል ዝግጁ ናቸው ወይ? ምርጫው ፍትሃዊና ግልጽ ህጋዊ ሆኖ ከተካሄደና የለም ሲዳማ ከተቀረው የደቡብ ብሔር ብሔረሰብ ጋር ይቆይ የሚል ውሳኔ ካመጣ ይሄንን ይገፉ የነበሩ ወይንም የፖለቲካ ሊቃን ይቀበሉት ይሆን ወይ ነው የአቶ ጋዲሳ ጥያቄ። በጣም ጥሩ። ሲዳማ አንድም ቀን ከኢትዮጵያ እገነጠላለሁ የሚል አጀንዳ አራምዶ ያውቅም፣ እና አንዳንዱ በማወቅ አንዳንዱ ጥያቄውን ለማሳነፍ መገንጠል የሚለውን ቃል ይጠቀማሉ። ይሄ ስህተት ነው። ሁለተኛው ይሄ ጥያቄ ቀረበው ዶክተር አብይ ወደ ስልጣን ከመጡ በኋላ እና ለውጡ በሁለት እግሩ ሳይቆም የሚል መከራከሪያ የሚያቀርቡ አሉ። ከላይ እንደገለጽኩልሽ የሲዳማ ጥያቄ ዛሬ ተነሳ አይደለም። በእርግጥ ይሄ ሪፎርሙ መምጣቱ ጥያቄው ድጋሚ እንዲቀርብ አበረታቷል። ዶክተር አብይ ራሳቸውም ሰሜ ሁለት ሺ አስር አመተ ምህረት አዋሳ በተካሄደው ጉባኤ ላይ ከሲዳማ ህዝብ ጋር ባደረጉት ውይይት ይህ ጥያቄ ተደጋግሞ ይነሳል። በዛን ሰአት እሳቸው የሰጡት ምላሽ ምንድን ነው? ክልል የምሰጣችሁና መከለከላችሁን የሳሎን ህገ መንግስቱ ነው እናንተም ክልል ለምን እንደሚያስፈልግ በደንብ መክራችሁበት አቅርቡ ነው ያሉት። ስለዚህ የሪፎርሙ መሪ ጥያቄውምም እውቅና ሰጥተዋል ብዬ ነው እኔም ወስደው እንጂ በምንም ተአምር የሲዳማ ሕዝብ ጥያቄ የሪፎርሙ የማስተጓገል ሁኔታ ሳይሆን ባይሆን በሪፎርሙ ምክንያት የቀረበና ሲታፈን የቆየ ጥያቄ ወደ አደባባይ መምጣቱ የሪፎርሙ መልካም ጎንንና አንድ አካል ነው በዚል መውሰድ እንችላለን ወይ? ምላሽ አድማጮቻችን፣ እየተወያየን ያለ ነው ከዶክተር ሽፈራ ሙለታ በአዲስ አበባ ዩኒቨርሲቲ የመካነ ልማት ጥናት ኮሌጅ ረዳት ፕሮፌሰር ናቸው። ስለ ሲዳማ ህዝበ ውሳኔ ላካችሁልን ጥያቄዎች እሳቸው ናቸው እየመለሱልን ያሉት። አመሰግናለሁ። ወደ ሌላ ጥያቄ፣ አቶ ጋዲሳ ያነሱት ደግሞ ሌላ ጥያቄ በክልሉ የሚኖሩ ሌሎች ብሔር ብሔረሰቦችና ህዝቦች እጣፈንታ ምን ይሆን ነው የሚሉት። እንግዲህ ይሄንን ህጋዊ፣ ኢኮኖሚያዊ ጥያቄዎች ነው የሚመለከተው። ወደ ሀዋሳ ጥያቄ በኋላ እንመለሳለን። እስቲ ይሄን ይመልሱልኝ። በጣም ይህም አንዱ አብሮ ተይዞ ሲነሳ የነበረ ጥያቄ ነው። የሲዳማ ህዝብ እንደተባለው ከየተለያዩ የኢትዮጵያ አካባቢዎች የሚመጡ የተለያዩ ብሄረሰብ ህዝቦች ሁሉም አይነት የሚኖርበት ነው። እንደዚያውም የሲዳማ ህዝብ በተለያዩ ክልሎች የሚኖር ነው ያለው እና በሲዳማ ውስጥ ሲዳማ አሁን ክልል በሚሆንበት ጊዜ ኮሞጂኒየስ ከሚባሉት ክልሎች አንዱ ነው የሚሆነው። ማለትም ምንድን ነው የራሱ የሆነ የተለየ ማንነት ያለው ጂኦግራፊክ ሎኬሽን ያለው ብሄር ብሄረሰብ የሚል ዴፊኒሽን ያለው ሲዳማ ውስጥ የለም። ነገር ግን በከተሞች አካባቢም በገጠርም በተለያየ ቦታ ከተለያዩ ብሄር ብሄረሰቦች ህዝቦች ጋር የሲዳማ ህዝብ ለዘመናት በአብሮነት በፍቅር ነው ሲኖር የነበረው እና ይህንን ሁኔታ የሚጎዳ እና ለሌላው የተለየ ጉዳት የሚያደርስ ምንም አይነት ነገር አይኖርም። እስከ ዛሬ ለዘመናት እንደተኖረው ለወደፊቱም አብሮ ነው የሚኖረው እና በጥርጣሬ ለማየት ለምን እንደሚፈለግ ለእኔ ግልጽ አይለም። እንዳልሽው በከተሞች አካባቢ ያሉትን ስብጥሮች ብናይ የሲዳማ ብሄር ድሮ በከተሞች ባይኖርም አሁን በከተሞች አብሮ ነው የሚኖረው። በእድሩም፣ በቤተ ክርስቲያኑም በተለያዩ ማህበራዊ ሂደቶችና ሁኔታዎች ከሌላው ህዝብ ጋር በፍቅር የሚኖር ህዝብ ነው እና ሌላውን እንደሚያገል አይነት ተደርጎ የሚቀርበው አካሄድ ለእኔ ትክክል አይመስለኝም። በሌላ በኩል ደግሞ ችግር እንኳን ይሆናል እንኳን ቢባል እነኚህ ለሌላው ለተባለው ጥብቅና ያደረገው የፌደራሉ ሕገ መንግስት ነው። በነገራችን ላይ በሲዳማ ባህል ሲዳማ ኦር መጤ የመሳሰሉት አይነት ነገር ብሎ የማግለልና የመግፋት ሁኔታ እንደነወር ነው እና የሚታየው ይህንን የህዝቡን ባህል ካለመገንዘብ የሚቀርብ ጥያቄ ሊሆን ይችላል ብዬ ነው እኔ መደምጠው። እንግዲህ ዶክተር ሽፈራው እንደዚህ አይነት ጥያቄዎች እኮ ቢቀርቡ የሚያስደንቅ አይደለም። አሁን በቅርቡ ኦሮሚያ ውስጥ ለምሳሌ ዘርን ወይንም ሃይማኖትን ትኩረት አድርጎ የተካሄደ ጥቃት ነበረና የተሰዉ ሰዎች አሉ። ቀደም ብሎም ሲዳማ ውስጥ በጣም ብዙ ሰዎች የተጠቁ ስለሆኑ ይሄ ይሄ እኮ የቅርብ ጊዜ ትዝታ ስለሆነ ነው ሰዎች ጥያቄ የሚያቀርቡት። ምን ዋስትና አለው የተቀረው ህዝብ በሰላምና በእኩልነት የተባለው አካባቢ ውስጥ ለመኖር የሚል ጥያቄ ቢያነሱ የሚደንቅ አይመስለኝም። አይመስሉትም? ትክክል ነሽ ትዝታ። በተለያየ የኢትዮጵያ አሁን ፖለቲክሱ አንዳንዴ ጥያቄዎች ምላሽ ሳያገኙ ሲቀሩ በሲዳማ ቴሌስቴሽ ካድግ ደመልስልሽ ብዬ ነው። በኦሮሚያ ውስጥ ያለውን ብትሉን ብዙ ስለማላውቅ ማለት ነው የምትያቸው አይነት ነገሮች በህዝቦች መካከል አሁን ጥርጣሬ የሚፈጥሩ ነገሮች፣ አንዳንዴ ያልተፈለገ ነገር ውስጥ የማስገባት ሂደት ሊኖር ይችላል። የጥያቄዎች መዘግየት የወጣቶችን ቁጣ ላይ ያስነሳ ይችላል። ነገር ግን የተወሰነ አካባቢ ትንሽዬ ነገር ሆኗል ወይ የመሳሰሉት አይነት ነገር ተካሂዷል። ማለት የሲዳማ ህዝብ እንደ ህዝብ እንደ ፖሊሲ አውጥቶ በሌላው ላይ ያደረገው ነገር ብሎ ማለት በጣም ከባድ ነው። የሲዳማ ህዝብ በፍጹም ከዛ በኋላ ድርጊቱ ባልታሰበ ጊዜ የተፈጸመው መሆኑን የሲዳማ ሽማግሌዎች ወጥተው አውግዘው ከሌሎች ህዝቦች ጋር ዝን የተጎዱት የተባለው በፍጹም ይሄ ሲዳማ ባህል አይደለም፣ ሲዳማንም የሚገልጽ አይደለም። የተወሰኑ ክፍሎች ያደረጉትን መሆኑን በአጠቃላይ ሲዳማን አይገልጽም ብለው የሁለቱም ወገኖች ቁጭ ብለው በጉባኤ አብረው ያወገዙበት ሁኔታ ነው ያለው እና አንዳንዴ የአድሚኒስትሬሽን መዳከም በሚኖርበት ጊዜ ለግል ጥቅም ፍላጎት የሚንቀሳቀስ ወገን ሊኖር ይችላል ወይንም እንደዚህ ያሉ ግጭቶች ሲነሱ ጥያቄው ወደ ኋላ እንዲመለስ የተለያዩ ምክንያቶች ሊኖሩ ይችላሉ። ፖሊስ የራሱን ምርመራ አድጎ ጨርስ የምክንያት መንስኤውን ያሳውቀናል ብዬ ጠብቃለው። ሲዳማው ሰላሳ ስድስት ወረዳዎች አሉ እንደዚህ ያለ ነገር የተፈጠረው ሶስት አራት ቦታ ነው እና ይህንን ለሲዳማ ዝባብ አጠቃላይ መስጠትም አግባብ አይደለም። እሺ ዶክተር ሽፈራው ሙለታ በጣም አመሰግናለሁ። ወደ ሌላ ጥያቄ ሊሄድ ይሁን ሰላም የተባሉ ከአዲስ አበባ በርከት ያሉ ጥያቄዎች ልከውልናል። አንዱም ጥያቄያቸው ርዕሰ ከተማዋን የተመለከተ ነው። ሐዋሳን የደቡብ ብሔር ብሔረሰብ ዋና ከተማ የሆነችውን እንበል ሐዋሳ የሲዳማም የደቡብም መቀመጫ ትሁን። ይሄ በጋራ የመጠቀም ጉዳይ አሁን በአዲስ አበባ እየታየ ያለው ችግር በባሰ መልኩ እንዲመጣ አያግዝም ወይ? ምክንያቱም በደቡብ ብዙ ጠያቂ ብሔሮችና ብሔረሰቦች አሉና ይላሉ አንደኛ ህዝበ ውሳኔው ስለ ሐዋሳ ምን ይላል የተቀመጠ ነገር ካለ ሁለተኛ የአቶ ይሁን ሰውን ጥያቄ ይመልሱልን ሰባንና የሐዋሳን ማነጻጸር ትንሽ የሚከብድ ይመስለኛል ምክንያቱም ትልቅነታቸውን ባሰፋፈሩም በብዙ ነገር በታሪክም ብዙ ነገር ሊባል ይችላል። የሐዋሳን በተመለከተ ግን የነበረው ጥያቄ ምን ነበረ? የሐዋሳ ጣፈንታ ይባል ነበር ከበፊት ጀምሮ ማለት ነው። ነገር ግን የደቡብ ክልል ምክር ቤት ከአንድ ከሶስት ሳምንት በፊት ባደረገው ጉባኤ በግልጽ ቋንቋ ያስቀመጣቸው ነጥቦች አሉ። ሐዋሳ በሲዳማ ውስጥ ነው የምትገኘው። ስለዚህ የተጠሪነት ጉዳይ ከአሁን በኋላ ጥያቄ የሚሆንበት ጉዳይ አይደለም፣ በሚል ሞሽን ተዘጋጀ። የተዘጋጀው ሞሽን ምንድን ነው የሚለው ተጠሪነቱ ለማን ነው የሚሆነው የሚል ጥያቄ ነበረ። ሞሽኑ ላይ የተቀመጠው ሲዳማ ክልሉ ነው የሚወጣ ከሆነ ሐዋሳ ከተማ ተጠሪነቱ ለሲዳማ ብሔራዊ ክልላዊ መንግስት ነው የሚሆነው የሚል በግልጽ ቋንቋ ተቀመጠ። ሞሽን ውስጥ የተካተተው ነገር ቀድሞ የደቡብ ክልል ለምን ያህል ሀዋሳ ውስጥ እንደ ዋና ከተማነቱ መጠቀም ይችላል የሚል ሌላኛው ነት ነበር። በዚህም የተስማሙበት ነጥብ ለሁለት የምርጫ ግዜያቶች አስር አመት ነው ማክሲመም የሚሆነው የራሳቸውን አዲስ ከተማ ወይንም መርጠው ቢሮ ተገንብቶ እስኪወጣ ድረስ ሀዋሳ ለሁለቱ ድዋል ካፒታል ሆና እንድታገለግል የተስማሙት ማለት ነው። ይህንንም በአብላጫ ድምጽ ነው የጸደቀው። ወደ መቶ ስልሳ ስምንት ድጋፍ ባልተሳሳት ወደ ሀምሳ አምስት መሰለኝ ተቃውሞ። ይህኛው ሞሽን በክልሉ ምክር ቤት ጸድቆ ያለፈ ስለሆነ ከሬፍረንደሙ በኋላ እንደውም ፖለቲካል ሶሉሽን ነው ሀዋሳን የተመለከተ እየተገኘው ነው ማለት የምንችለው አሁን ባለበት ሁኔታ ማለት ነው። ስለዚህ ሀዋሳ ሬፍረንደሙ አዎ የሲዳማ ብሔራዊ ክልላዊ መንግስት ይቋቋም ብሎ በአብላጫ ድምፅ የሚወስን ከሆነ ተቀሪነቱ ለሲዳማ ብሔራዊ ክልላዊ መንግስት ይሆናል። የሲዳማ ብሔራዊ ክልላዊ መንግስት ዋና ከተማ ሆኖ ያገለግላል። ለአስር ዓመት ቢበዛ አሁን ላለው ለደቡብ ብሔር ክልልም እንደ መቀመጫ ሆኖ ያገለግላል። ከአስር ዓመት በኋላ ሙሉ በሙሉ የሲዳማ ብሔራዊ ክልላዊ መንግስት መቀመጫ ብቻ ነው የሚሆነው ማለት ነው አሁን ባለው ሞሽን በተወሰነው መሰረት። እሺ አመሰግናለሁ ዶክተር ሽፈራው ሙለታ። ዶክተር ሽፈራው በአዲስ አበባ ዩኒቨርሲቲ የመካነ ልማት ጥናት ኮሌጅ ረዳት ፕሮፌሰር ናቸው። ስለ ሲዳማ ህዝበ ውሳኔ የላካችሁልን ጥያቄዎች እየመለሱልን ያሉ ናቸው። ሌሎች ምሁራንን ጋብዘን ነበር፣ አድማጮቻችን ወቅታዊ በሆነው የህዝበ ውሳኔው ጉዳይ ላይ መልስ ለመስጠት ያዳግተናል ጥናቱ ላይ ነው የተካፈል ነው በማለት ይቅርታ በመጠየቅ ቀርተዋል ምሁራኑ እና እንቀጥላለን ከዶክተር ሽፈራው ሙለታ ጋራ። ዶክተር ሽፈራው ሌላ አቶ ይሁን አለም የላኩት ጥያቄ አለ። ህገ መንግስቱን የተመለከተ ነው። ምን ይላሉ? በዋናነት ህገ መንግስቱ ሲዳማ ክልል እንዲሆን ከተወሰነ ተጨማሪ ክልል ስለሚሆን አንቀጽ 47 ሊሻሻል ነው ወይ? ወይስ አስረኛ ክልል ሆኖ የህገ መንግስቱን መሻሻል ይጠብቃል? ከተሻሻለ በምን የህግ ማዕቀፍ ነው የሚሻሻለው ይላሉ። የህግ ባለሙያ ባልሆንም ህገ መንግስቱ ላይ በግልጽ ቋንቋ የተካመሰለኝ ለፌዴራል መንግስቱም ማመልከት ሳያስፈልገው በቀጥታ የፌዴራል መንግስቱ አካል ይሆናል ነው የሚለው አንቀጽ አርባ ሰባት ቁጥር ሶስት ሰ ላይ ይሄ በግልጽ ቋንቋ ተቀምጧል ስለዚህ ህገ መንግስት ማሻሻል የሚያስፈልገው አይደለም የህግ ባለሙያዎች ራሳቸውን አስተያየት ሊስ ይችላሉ አንቀጽ አርባ ሰባት ቁጥር ሶስት ሰ ላይ ማመልከት ሳያስፈልገው በቀጥታ የፌዴሬሽኑ አካል ይሆናል ነው የሚለው ስለዚህ ህገ መንግስት መቀየር የሚያስፈልግ አይመስለኛል አያስፈልግም ሌላም ጥያቄ ያክለዋል ከዚሁ ጋር ተያይዞ ይላሉ፣ አቶ ይሁን ሰላም የፌዴሬሽን ምክር ቤቱም ከክልሉ በተውጣጡ አካላት ስለሚዋቀር የአዲሱን ክልል ተወካዮች መቼና እንዴት በምን ህግ ሊያካትታቸው ነው? የፌዴሬሽን ምክር ቤት ማለት በፌዴራል ደረጃ ያለው ከሆነ አደረጃጀት ደረጃጀት አለው። እያንዳንዱ ብሔር ብሔረሰብ በራሱ አንዳንድ ሰው ይወከላል። በመቀጠል አንድ ሚሊየን ህዝብ ያለው ተጨማሪ አንድ ሰው ያገኛል ነው እንጂ የሚለው። ክልሎች በቀጥታ ውክልና ያላቸው አይመስለንም። ፌዴሬሽን ምክር ቤት በብሄር ብሄረሰብ ነው። ሲዳማ እንደ ሲዳማነቱ አንድ ተወካይ ይኖረዋል። አምስት ሚሊዮን እንዳለው ተጨማሪ አምስት ሰው ይኖረዋል። በፌዴሬሽን ምክር ቤት ስድስት የሲዳማ ተወካዮች ይኖራሉ ማለት ነው። ክልል ቢሆንም ባይሆንም ይሄ ነው። በፌዴሬሽን ምክር ቤት አሰራር እንደዚህ ነው። እንግዲህ ወደ መጨረሻው እየሄድን ነው። ዶክተር ሽፈራው ይህን ጥያቄ በምናዘጋጅበት ጊዜ ምን አገባው ሌላው ሰው ምን አገባው የሚል አመለካከት አለ። ከዚሁ ጋር ተያይዞ ይመስለኛል ምርጫ ቦርድም ውይይት አዘጋጅቶ ነበረ፣ ሕዝብ ተጨማሪ ግንዛቤ እንዲኖረው፣ ስለ ሲዳማ የክልልነት ጥያቄ ተጨማሪ ግንዛቤ እንዲኖረው የለም ክልል መሆን አያስፈልግም፣ ከደቡብ ብሔር ብሔረሰብ ጋራ መቀጠል ይሻላል ብለው ሀሳብ የሚያቀርቡ ምሁራንን እንዲሁም ደግሞ አሁን እርስዎ እንደዚህ ቀርበው እንደሚያስረዱን ሲዳማ ቀደም ብሎ ጀምሮ ሲጠይቅ ነበረ ይገባዋል የሚሉትን አብሮ አቀራርቦ ለማወያየት እቅድ ነበረው ምርጫ ቦርድ እንደዘገብ ነው። ከሲዳማ በኩል የተሰማው ምንድን ነው? ማንም አያገባውም፣ እኛ ነን ይሄንን የጠየቅነው ጥያቄ የሚል ነው። እኛም ይሄንን ፕሮግራም ስናዘጋጅ በጣም ብዙ በፌስቡክ እንዲሁም ደግሞ በድምፅ ምን አገባውና ሌላ ሰው የሚል ሀሳብ ልከውልናልና አያገባውም ወይ? ሌላው በዛ አካባቢ በደቡብ ብሔር ብሔረሰብ የሚኖረውም ኢትዮጵያዊ ይሁን በተቀረው የኢትዮጵያ ግዛቶች የሚኖር ኢትዮጵያዊ አያገባውም ስለ ሲዳማ ጥሩ ጥያቄ ነው። ይሄ አሁን በቅርብ ምርጫ ቦርድ ውይይቶች ለፖለቲካ ፓርቲዎች እና ለሲቪክ ተቋማት አዘጋጅቶ ነበር እና በምን አይነት ሁኔታ ውይይቱ ቀር የሚለውን የምርጫ ቦርድ ሰዎች የራሳቸው መግለጫ ሰጥተዋል። እሱ ማየት ይቻላል። በነገር ግን ማን ያገባው ማያገባው የሚለውን በሲዳማ በኩል የነበረው ጥያቄ የነበረው ምንድን ነው? ይሄ ሲዳማ ውስጥ የሚኖሩ ህዝቦችን ማም ሌላውንም ሁሉንም በሲዳማ ዞን አስተዳደር ውስጥ ያሉትን ሁሉንም የሚመለስ ነው። ሬፈረንደምም የሚሰጡት እንዲህ ሁሉም ህዝቦች ናቸው። ሲዳማ እነን ሲዳማ ተብሎ ሳይለይ ማለት ነው። ድምጽ የሚሰጡ ከረንትሊ በስዳማ ውስጥ ያሉትን፣ አዎ ድምጽ ይሰጣሉ ማለት ነው። ምርጫ ቦርድ ሲያዘጋጅ የፖለቲካ ፓርቲዎች የሚል ጥያቄ ስለነበረ አንድ ብዥታ፣ ምናልባት ግልጽ ያልሆነ ነገር የነበረው የፖለቲካ ፓርቲዎች ምን አይነቶች ለምሳሌ ሲዳማ ፖለቲከኞች ክልልኑ ሲሉ ለምርጫ ሻፌታ አቅርበዋል። ከደቡብ ጋር እንቀጥል ሲባል በሂዴን ጎጆ አቅርበዋል። ስለዚህ እነኚህ ሁለቱ በሲዳማ ውስጥ የሚንቀሳቀሱ ፖለቲካ ኃይሎች ናቸው በአሁኑ ወቅት ያሉት ማለት ነው። እነኚህ ሁለቱ ወገኖች ተቀራርበው ጎጆ ምረጥ፣ ሻፌታ ምረጥ የማለት ህጋዊ መብት አላቸው። ምክንያቱም ሁለቱም ስለሚሉ ማለት ነው። ይሁን እንጂ ሌሎቹ ከሌላ ቦታ መጥተው ፖለቲካ ፓርቲዎቹ ውይይት ውስጥ እንገባለን፣ ሲዳማዎች ምንም አይነት እንቅስቃሴ ሌላቸው ማለት ነው። ለምሳሌ የተወሰነ ህዝብ ተወካይ ጠበቃ ነኝ የሚል መጥቶ የማይሆን ነገር ቢያረግና ነገር ፈረንደሙ በኋላ በህዝቦች መካከል ጥርጣሬ የሚፈጥር ነገር እንዳይሆን በሚል ምክንያት ይመስለኛል የምርጫ ቦርድ ይህን በኋላ ላይ የሰረዘው እንጂ የሲዳማ ወገን ለመከራከር አብሮ ለመቅረብ ስላልፈለገ አይደለም። ለምሳሌ አሁን ይህ ነገር ከተሰረዘ በኋላ ነው እኔ አንቺ ፕሮግራም የቀረብኩት እና በሲዳማ በኩል ያለ ለማስረዳት የቀረብኩት ማለት ነው። ሌላኛው ተከራካሪ አልፈልግም ብሎ ቀረ እንጂ ሲዳማ በሩን ስለዘጋ አይደለም። አሁንም ቢሆን በቀሩ የምርጫ ቅስቀሳ ጊዜ ሌላው የፈለገውን ጎዶ ምረጡ ሲል አግባብ የሆነ የሚመለከተው የፖለቲካ ፓርቲ ማለትም ደህዴን የመቀስቀስ ህጋዊ መብት እንዳለው በደንብ ይገነዘቡታልና በዚ አይነት መልኩ ቢታይ የሚል ምላሽ። እሺ ስለ አብራሩልኝ አመሰግናለሁ ዶክተር ሽፈራው። ነገር ግን አሁን እንደ ጠቀሱት እንግዲህ ደህደንም መቀስቀስ ነበረበት፣ ጎጆ ምልክቱን ይዞ። አሁን ይሄንን ውይይት የምናካሄደው አርብ ማለዳ ነው። እስከ ዛሬ ድረስ በዌብሳይቶች እንዲህ በቲሸርት ላይ ነው እንጂ ደህደን ወጥቶ እንደ ሲዳማ ተቃዋሚ ፓርቲዎች ሲቀሰቅስ አላየንም፣ ጎጆ ይዞ። ለዚህም ይህንንም ግልጽ ሊያደርጉልን ይችላሉ። ፍርሃት አለ ይባላል፣ ፍርሃት አለ፣ ሰው እንዳይጠቃ። ምርጫ ደግሞ ከፍርሃት ነጻ በሆነ መንፈስ ነው አደለ እንዴ? መካሄድ ያለበት ምርጫ ከተባለ ከሁለት ነገር ነው አንዱን የሚመርጠው። ቅስቀሳ ታዲያ በግልጽ የማይካሄደው ለምን ይመስሎታል? ይህንን ጥያቄ ተዝታ ዴቪኖችን በጠይቂ ደስ ይለኛል። ቅስቀሳ ለምን እንዳላካሄዱ ለምን እንዳካሄዱ ፍርሃት ያልችው በፍጹም እንደዚህ ያለ ነገር ያለ አይመስለኝም። እንደውም በሲዳማ በኩል ሁሉም መጥቶ ሀሳቡን ይግለጽ። ምክንያቱም አሁን አንቺ እንዳስቀመጥሽ ሪፈረንደሙም ከምርጫ አይነቶች አንዱ ስለሆነ ሕዝቡ በደንብ ተገንዝበው ነው ድምጽ መስጠት ያለበት። በዚህ በሲዳማ በኩል ማንም ሌላውን አትምጣ ብሎ እየገፋ የለም። ምናልባት እኔ አልቀሰቀሱም የሚለውንም ማለት አልችልም። ምክንያቱም የመቀስቀስ መጠኑ ሊለያይ ስለሚችል ማለት ነው። ምናልባት በደኢህዴን በኩል የተወሰደ ብየመገምተው ሁለት ነጥቦች አሉ። አንድ ፖለቲካሊ ቀድመው ውሳኔውን በጉባኤያቸው ወስነዋል። አንድ ለሀምሳ አምስት የሚለውን ምናልባት ከሀሳቦች ሐምሌ መጀመሪያ ሳምንት ላይ ማለት ነው። ስለዚህ አንድ ለሀምሳ አምስት የሚለውን ሲወስኑ ሲዳማ አንድ ክልል ይዳል፣ ሌሎቹ አንድ ላይ ይሆናሉ የሚል አንድምታ አለው ይሄ። ስለዚህ ፖለቲካ ውሳኔያቸውን መቃረን እንዳይሆንባቸው በሚል ብለው ሊሆን ይችላል። በሌላ በኩል ሲዳማ ሕዝብ ፍላጎቱን በተለያየ ጊዜ ሲገልጽ ነበረና፣ ዓመቱ ሙሉ ብዙ አይነት በተቃራኒ የነበሩ ቅስቀሳዎች ስለነበሩ እኒህ ቅስቀሳዎች የሲዳማን ሕዝብ የክልል ጥያቄ ከመጠየቅ ወደ ኋላ መለሱትም እና ውጤቱን ብንቀሰቅስም በአጭር ጊዜ ለውጥ ምናመጣ አይደለንም ብለው ምም አስበው ሊሆን ይችላል። ይህ ሁለቱ የኔ ራሴ የግል ግምቶች ናቸው። እሺ፣ በጣም ነው የማመሰግነው ዶክተር ሽፈራው ሙለታ፣ በአዲስ አበባ ዩኒቨርሲቲ የመካነ ልማት ጥናት ኮሌጅ ረዳት ፕሮፌሰር። ከአድማጮቻችን ለቀረቡ ጥያቄዎች መልስ ስለሰጡን አመሰግናለሁ። በአድማጮች ስም እኔም ስለጋበሽ እንግዳችንን የአዲስ አበባ ዩኒቨርሲቲውን የመካነ ልማት ጥናት ኮሌጅ ረዳት ፕሮፌሰር ዶክተር ሽፈራው ሙለታን ለጊዜያቸው እናመሰግናለን። አድማጮቻችንም ለተሳትፏችሁ፣ በሌሎች ፕሮግራሞቻችንም እንዲሁ ተሳተፉ። አድማጮች አሁን ወደ ተከታዩ ቅንብር ልውሰዳችሁ። አድማጮች የምትከታተሉት የቅዳሜ ምሽት ፕሮግራማችንን ነው። አሁን ወደ ቅዳሜ ምሽት አዝናኛችሁ የሙዚቃ ቃና ሰላም፣ ሰላም፣ ሰላም። ጤና ይስጥልኝ የተከበራቸው የሙዚቃ ቃና አድማጮች በያላችሁበት፣ ሳምንታዊ የክብር ሰላምታ ይደረሳችሁ። በዛሬው የሙዚቃ ቃና ፕሮግራም የተለያዩ ዜማዎችን ይዤላችሁ ቀርብ ያለው መልካም ቆይታ ከሙዚቃ ቃና ጋር እየተመኘሁላችሁ እያደመጣችሁት ያላችሁት ቱ ላቭ ሰምባዲ የተሰኘውን የማይክል ቦልተንን ዜማ ነው። ን soul me. I want my life to be to live with you, to live with you. There's a way. Yeah. Everybody's said. I ain't got you, I. Ain't got you. ያደመጥነውቱ ላብ ሰንበድ የተሰኘውን የማይክል ቦልተንን ዜማ ነበር። ይህንን ዜማ በቅድሚያ የተጫወቱት ዘ ቢጂስ ነበሩ። ከዚያም በርካታ የተለያዩ ድምፃያኖች ዜማውን ተጫውተውታል። ቀጥለን የምናደምጠው ዜማ ደግሞ ስትሮንገር የተሰኘ ይሆናል። ድምፃዊ ኬሊ ክላርክሰን Do the things I want. You think you got the best in me? Think you've had the last laugh? Bet you think that everything good is gone? Think you left me broken down? Think that I'll come running back? Maybe you don't know me cause you're dead wrong. What doesn't kill you makes you stronger? and kill oh. you ከኬሊ ክላርክሰን አምስተኛ የስቱዲዮ አልበሟ ስትሮንገር የተሰኘውን ዜማዋን ነበር ያዳመጥነው። ኬሊ ክላርክሰን ከ12 ሚሊዮን በላይ የአልበም ቅጂ በዓለም ዙሪያ ሸጣለች። በመቀጠል ደግሞ እስቲ ቆየት ያለ ወደ ብሉስ ዜማ ያልውሰዳችሁና ዋይ አይ ሲንግ ዘ ብሉስ የተሰኘውን የብሉስ ንጉሥ የነበሩትን የቢቢ ኪንግን ዜማ አሰማችኋለሁ። Everybody want to know why I sing the do? Well, I've been around a long time. Mm -hmm. I've really paid my due. I've laid in the ghetto flats, cold and numb. I heard the rats tell the bed dogs to get the roaches some. Everybody want to know? ያደመጥነው ዋይ አይሲን ዘ ብሉዝ የተሰኘውን የቢቢኪንግን ዜማ ነበር ይህ ዜማ የወጣው እንደ ኤሮፒያን አቆጣጠር በ1983 ሲሆን ከቢቢ ኪንግ የብሉዝ ዜማዎች መካከል ከተወደዱት አንደኛውና ዋነኛው ዜማ ነበር። ቢቢ ኪንግ በአሜሪካን የሙዚቃ ታሪክ ውስጥ ትልቅ አስተዋጽኦ ያደረጉ ታላቅ ሰውን ነበሩ። ለዚህም ስራቸው ከፕሬዚዳንት ጆርጅ ደብልዩ ቡሽ የአገሪቷን ታላቅ ሜዳሊያ ተሸልመዋል። ቢቢ ኪንግ ከዚች ዓለም በረፍት የተለዩን እንደ አውሮፓውያን አቆጣጠር በ2015 ነው፣ በ89 ዓመታቸው። ቀጥለን ደግሞ ሄሎ hello it's me i was wondering if after all these years you'd like to me to go over everything they say the time's supposed to heal you but i ain't done much healing really. hello can you hear me? I'm in California dreaming about who we used to be when we were younger and free. I've forgotten how it felt before the world fell at our feet. There's such a difference between us and a million mm Here because I me to talk about myself. I'm sorry. I hope that you will. Did you ever make it out of that town where nothing ever happened? It's no secret that the both of us are running out of time. Oh, uh hi. -huh. እያወተችልን የእንግሊዛዊቷ ድምፃዊ አዴል ነበረች። ይህ ዜማ እንደወጣ በመላው ዓለም በሙዚቃ የብልቦር ሰንጠረዥ ላይ የአንደኝነትን ደረጃ ይዞ እንደነበር የሚታወስ ነው። የተከበራቸው የሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። የምሰናበታችሁ ቆየት ባለ የአሪታ ፍራንክሊን ምርጥ ዜማ ይሆናል። የዜማው ርዕስ ኤንት ኖዌይ የተሰኘ ሲሆን ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን። ስንብት ደሳለኝ መኮንን ነኝ። በእኔ በኩል ቻው me to love አመሰግናለሁኝ ለሙዚቃ ቃናው ደሳለኝ። የነቢዩ መሐመድ 1494ተኛ የልደት በዓል ዛሬ በሙስሊም ምእመናን ዘንድ ተከብሮ ውሏል። ኢትዮጵያ ውስጥም በዓሉ ለመጀመሪያ ጊዜ ተከብሮባታል በተባለችው ደቡብ ወሎ ውስጥ በምትገኝ ጀማ ንጉሥ መስጊድ ተከብሯል። የኤርትራ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነን አንጦኒዮስን ጨምሮ የሕሊና እስረኞች ናቸው ያሏቸውን ሌሎችም የእምነትና የፖለቲካ እስረኞችን የኤርትራ መንግስት እንዲፈታ የጠየቁ በመቶዎች የሚቆጠሩ ኤርትራውያንና ኤርትራ አሜሪካውያን ዋሽንግተን ዲሲ ላይ ትናንት ተሰልፈዋል። የኤርትራ ኤምባሲ ምላሽ ለመስጠት አልተገኘም። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አግባብ ያልሆነ የስልክ ልውውጥ ከዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ጋር አድርገዋል ተብሎ ሹክ ያለው ውስጥ አዋቂ ከሪፐብሊካኖች ለሚቀርቡለት ጥያቄዎች የጽሑፍ መልስ ለመስጠት ዝግጁ መሆኑን ጠበቃው አስታውቀዋል። በሌላ በኩል ደግሞ ፕሬዚደንቱ ከዩክሬን አቻቸው ጋር ያደረጉት ከመጪው ተፎካካሪያቸው አንዱ የሆኑትን ጆ ባይደንና ልጃቸውን እንዲመረምሩ ያደረጉት ንግግር ለምርመራና ለክስ የሚያበቃ አይደለም ሲሉ የዋይት ሐውስ አማካሪ ኬሊያን ኮንዌይ ተናግረዋል።